በደቡብ ክልል ለሃያ ሰው ሞት ምክንያት የሆነውን የኮሌራ ወረርሽኝ መቆጣጠሩን የክልሉ የጤና ቢሮ አስታውቀዋል። ወረርሽኙ እንዳያገረሽና በሌሎች አካባቢዎች እንዳይቀሰቀስ የመከላከል ሥራ እየተከናወነ መሆኑንም ቢሮ አስታውቀዋል። የሐዋሳው ሪፖርተራችን ዮናታን ዘብዲዮስ ዝርዝሩን ይዟል። በክልሉ የጤና ቢሮም የጤናና ጤና ነክ ድንገተኛ አደጋዎች ቅኝትና ምላሽ ዋና የስራቤት ባለቤት አቶ እንዳሻ ሽብሩ እንዳሉት በደቡብ ክልል በጎፋ በጋሞ በደቡብ ኦሞና በኮንሶ ዞኖች እንዲሁም በአሌልዩ ወረዳ በተከሰተው የኮሌራ ወረርሽኝ የሞቱ ሰዎች ቁጥር ሀያ ደርሷል። ክልሉ ጤና ቢሮ ብቻም ሳይሆን የክልሉ ውሃ ቢሮ፣ የክልሉ አደጋ ዝግጁነት፣ እርሻና ተፈጥሮ ሀብት፣ እንደውም ትምህርት ቢሮ በጋራ እየመሩ ያሉት ስራ ነው። እንግዲህ ይህንን ግብረ ኃይል የሚመራው የክልሉ ምክትል ርዕሰ መስተዳድርና የእርሻና ተፈጥሮ ሀብት ቢሮ ኃላፊ ናቸው። እንግዲህ እስካሁን ወደ አራት ዞንና ወደ አንድ ልዩ ወረዳ ተጠቅቷል። በዚህ እስካሁን ባለው ከአንድ ሺ ስድስት መቶ አካባቢ ሰዎች ታማው ነበረ በዚህም ደግሞ ሀያ ሰዎች ህይወታቸው አልፏል። አብዛኞቹ በመጀመሪያ ቀን በነበረውና ሕክምና መስጫ ጣቢያ ሳይመጡ የሞቱ ናቸው። ሳሳስር 2012 ዓ ምት በጎፋ ዞን ዛላና ኦባ ደብረ ፀሐይ ወረዳዎች የታየው የኮለራ ወረርሽኝ ወደ ሌሎችም ዞኖችና ወረዳዎች በመዛመቱ ከ1600 በላይ ዜጎች በወረርሽኙ ተይዘው እንደነበር ገልጸው የተለያዩ መንግስታዊና መንግስታዊ ያልሆኑ ድርጅቶች ባደረጉት ርብርብ መቆጣጠር መቻሉን አስታውቀዋል። አሁን መቆጣጠር ችለናል በሰማንያና ዘጠና በቀን ከሚመጣበት አሁን ሁለት እና ሶስት መቆጣጠር ተችሏል። መቶ በመቶ ማለት ይቻላል። አሁን አብዛኛው የኛ ባለሙያም ወደዚህ እየመጣ ነው ያለው። አሁን ላይ እንደ ክልል የሚመጣው አራት እና ሶስት የሚሆኑ ናቸው በቀን የሚመጡት ማለት ነው። ሙሉ በሙሉ መቆጣጠር የተቻለባቸው ዞኖች ጎፋ፣ ኮንቶ እና አለልዩ ወረዳዎች ሲሆኑ በጋሞ ዞን ጋርዳ ማርታ ወረዳ እና በደቡብ ኦሞ ዞን አንዳንድ ወረዳዎች በጣት የሚቆጠሩ በኮለራ የተያዙ ሰዎች እንደሚገኙ ገልጸዋል። ጎፋ ሙሉ ለሙሉ ተቆጣጥሮታል። አሌና ኮንሶ እንደዚሁ ተቆጣጥረውታል። አሁን ትንሽ የተወሰነ ክፍተት ያለው ጋሞ ዞን ላይ ጋርዳ ማርታ ላይ ነው አብዛኛው ኬዝ የሚመጣው ማለት ነው። እና አሁን ትኩረታችን ሁሉ ወደ ጋርዳ ማርታ ወረዳ ነው ማለት ነው። ደቡብ ኦሞ ላይ በጣም ጥሩ ነው። በተለይ ሀመር እና በና ጸማይ ላይ በተወሰነ መልኩ የሰላማጎ ወረዳ ግን አስቸግሩ ነው። ማሌ ላይም እንደዚሁ አልፎ አልፎ የሚመጡ ኬዞች አሉ እና የሌሎች ተቋማትን ሳይጨምር የክልሉ ጤና ቢሮ ብቻ ወረሽኝ ለመቆጣጠር ባለፉት ሁለት ወራት ውስጥ አስር ሚሊዮን ብር ወጪ ማድረጉን አስረድቷል። እንግዲህ በአጠቃላይ ለዚህ ስራ የወጣው ባለሙያ በጣም ብዙ ነው። አመራረም እንዳልኩ ከጤና ቢሮ ብቻ አይደለም። የውሃ ቢሮ ሚና ከጤናው ጋር እኩል ነው። ትምህርት፣ እርሻና ተፈጥሮ ሀብት፣ አደጋ ዝግጅነት እንዳልኩ ናቸውና ለሕክምና መስጫ ጣቢ ብቻ የወጣ ወጪ ወደ 4.2 ሚሊዮን አካባቢ ነው። ወደ 20 ጊዜያዊ የሕክምና መስጫ ጣቢያዎች ተሰጥተዋልና ከዩኒሴፍ እነዚህ አራት ሚሊዮን አካባቢ የሚሆኑ ናቸው። ሌላው ለባለሙያዎች የሚሰጥ አበል፣ ለመኪና ነዳጅ የሚሉትን ስንጨምር ምናልባት በጠቅላላ ወደ አስር ሚሊዮን አካባቢ ክልል ጤና ቢሮ አውጣ አውጥቷል። ከዛ ይልቅ ግን ትልቅ ወጪ ነው ብዬ ማስበው ምንም አይነት የልማት እንቅስቃሴ በአካባቢው የለም ነበር ማለት ስራ፣ ነፍስ የማዳን ስራ ስለሆነ ይህንም በጋራ እየሰሩ ውጤትም አግኝቱ ወረሽኝ እንዳያገረሽ እና ከዚህ በፊት ባልተከሰተባቸው ሌሎች አካባቢዎች እንዳይከሰት የህዝብ መጸዳጃ ቤቶችን በማስገንባትና ንጹህ የመጠጥ ውሃ በማቅረብ አስቀድሞ የመከላከል ስራ የተሰራ መሆኑን አቶ እንዳሻው ለቪኦኤ ተናግሯል። ቀጣይ እንዳይከሰት ምን መደረግ አለበት? ህዝቡን ስለ በሽታው ያለውን ግንዛቤ ማስጨ ወይም ማስታጠቅ አንዱ ነው። ሁለተኛ ደግሞ መጸዳጃ ቤት የሌላቸው ብዙ ስለሆነ እንዲሰራ ማድረግ ውሃ ቢሮም ደግሞ ቀጣይነት ባለው መልኩ የንፁህ ውሃ መጠጥ ለአርብቶ አደሩ እንዴት መድረስ እንዳለበት አሁን እየሰራን ያለ ነው። ይህንን ነው ማለት ነው፣ አጠቃላይ ድጋሚ እንዳይከሰት ማድረግ ያለብን ስራዎች እንደ ክልል ጤና ቢሮ የመጸዳጃ ቤት ግንባታ ትምህርት መምሪያዎች ደግሞ እየሰሩ ያሉት ምንድን ነው፣ ችግሩ ያልተከሰተበት ቦታ ላይ የመተላለፊያ መንገዱን እያስተማሩ ነው ያሉት ማለት ነው። ቢሮው የኮላቦሬሽን ለመቆጣጠር ሲያደርግ ከነበረው ጥረት ጎን ለጎን በአጎራባቸው ኦሮሚያ ክልል ምዕራብ አርሲ ዞን የታየው የልጅነት ልምሻ ቫይረስ ወደ ክልሉ እንዳይዛምት ለአንድ ሚሊዮን ገደማ ሕጻናት የፖሊዮ ክትባት ዘመቻ ማድረጉና ስኬታማ እንደነበረም ገልጸዋል። ወደ 959 ሺህ ከትበናል። ፐርሰንት ነው። በስምንት መዋቅር ላይ ተሰጥቷል። ከፍተኛ ዞር ነው የተሰጠው ማለት ነው። መጀመሪያ ላይ የተሰጠው ወደ አምስት ዞኖች ነበር። አሁን ላይ ደግሞ ወደ ስምንት ከፍ ብሏል። ያደጉ ሀገራት ከአንድ መቶ አመታት በፊት ደብዛውን እንዳጠፉት የሚነገርላቸው የልጅነት ልምሻ እና የኮሌራ ወረርሽኝ አሁንም የኢትዮጵያ ሕብረተሰብ ጤና ስጋት መሆኑ ይገለጻል። የአሁኖቹን ሳይጨምር ባለፉት ጥቂት ዓመታት በደቡብ ክልል ብቻ በ23 ወረዳዎች የኮሌራ ወረርሽኝ ተከስቶ ጉዳት ማድረሱም አይዘነጋም። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሀዋሳ።